ማህደረ ዜና የቀድሞውን የኢትዮጵያ መሪ ኮሎኔል መንግስቱ ኃይለማርያምን ከሥልጣን ለማስወገድ ግንቦት 1981 የተሞከረውን መፈንቅለ መንግሥት ከመሩት አንዱ፣ በተለይም የአስመራውን ያስተባበሩት ጄኔራል ደምሴ ቡልቴ ነበሩ። ጀኔራሉ ከብዙ ዓመታት በፊት በመሰረቱና በአደራጁት የአየር ወለድ ጦር እንደተገደሉ የብሪታንያው ዓለም አቀፍ ማሰራጫ ጣቢያ ቢቢሲ ጋዜጠኛ ኢትዮጵያም የጦር መሐንዲሷን ገደለች ብሎ መዘገቡ በሰፊው ይነገራል። ከያኔ እስከ አምና የተሞከሩ መፈንቅለ መንግስታትንም ሆኑ የተገደሉ የጦር ወይም የፖለቲካ መሐንዲሶችን በእርግጥ በትክክል አናውቅም። ከምናስ ቅዳሜ አዲስ አበባ ላይ ለባለስልጣናት የተቃጣ የግድያ ሙከራ የዋህ ሰልፈኞችን መግደል፣ ማቁሰል፣ ማሸበሩን ግን እናውቃለን። ቢያንስ አንድ መፈንቅለ መንግስት መክሸፉን ጠቅላይ ሚኒስትር አብይ አህመድ ነግረውናል። ቅዳሜ ኢትዮጵያ የፖለቲካና በአርባ ዘመን ውጊያ የጦር አመራርም የተፈተኑ የጦር መሐንዲሷን ቀጠለች። የመገዳደል ዑደት የፖለቲካ እጅልነት እርግማን ወይስ ሌላ? ብዙ ጊዜ ተጠይቋል። እንደገና ላፍታን ጠይቅ። ከጠቅላይ ሚኒስትር አብይ አህመድ እስከ ቃል አቀባያቸው ከክልል አስተዳዳሪዎች እስከ መገናኛ ዘዴዎቻቸው እንዳሉት ቅዳሜ አመሻሽ ባህር ዳርና አዲስ አበባ የሆነው መፈንቅለ መንግስት ነው። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ሰክሬታሪያት ኃላፊ አቶ ንጉሱ ጥላሁን ትናንት በሰጡን ቃለ መጠይቅ የተደራጀ የተቀናጀና በቅድ የተመራ ብለውታል። ሴራውን የተደራጀና የተቀናጀ ነው። ይህም ብቻ ሳይሆን በቅድ የተመራ ነው። ባህር ዳር ላይ ተከስቶ የነበረውን ጉዳት እና ሁኔታ ለመቆጣጠር መከላከያ ሰራዊታችን ስምሪት እየተሰጠው ነበር፣ በኢታማጆር ሹሙ ይህንኑ ለማኮላሸት እና አማራ ብሔራዊ ክልላዊ መንግስት ብቻ ሳይሆን መላ የአገሪቱ ችግር ሊሆን በማለም እና በማሰብ ነው ኢታማጆር ሹሙ ላይ ጥቃት የደረሰው። ገለልተኛ የሚባሉ መገናኛ ዘዴዎች በቀጥታ መፈንቅለ መንግስት ከማለት ይልቅ መንግስት መፈንቅለ መንግስት ያለው ማለትም መርጠዋል። ከነጋገርናቸው ታዛቢዎች አንዳንዶቹ ክልላዊ መፈንቅለ መንግስት ሲሉት ሌሎቹ ደግሞ ግድያ ብቻ ማለቱን ይመርጣሉ። እዚያው አማራ መስተዳደር የሚንቀሳቀሰው የአማራ ብሔራዊ ንቅናቄ አብን በምህፃሩ ቃል አቀባይ ክርስቲያን ታደለ ግን መፈንቅለ መንግስት ማለቱን አይፈቅዱትም፣ የግድያ ወንጀል ይሉታል እንጂ መንግስት የለቀቀው መረጃ መፈንቅለ መንግስት ነው፣ እንደዚህ ነው ብሎ በችኮላ ነገሮችን በመፈረጅ መልቀቁ ትክክለኛውን የግድያ ወንጀል ሰንሰለት ለማጥራት እና ለማጥናት አስቀድሞ የተደረሰ ስምምነት ወይም ደግሞ የችኮላ መግለጫ እንደሆነ ነው የሚሰማን። እኛ ግን መፈንቅለ መንግስት ነውም አይደለም ለማለት በቂ መረጃ በእጃችን ላይ የለም። መፈንቅለ መንግስት፣ ክልላዊ መፈንቅለ መንግስት ግድያም፣ የግድያ ወንጀል ተባለም ሌላ አንድ ነገር ሀቅ ነው። ፖለቲከኞች፣ የጸጥታ ኃላፊዎች፣ የጦር ጄኔራሎች፣ ተራ ወታደሮች እና የልዩ ኃይል አባላት ተገለዋል። አጠያያቂ፣ አነጋጋሪ ሰበብ ምክንያት አፈላላጊው ጉዳይም ይህ ነው። ኢትዮጵያ ከጦር ኃይሎች ጠቅላይ ታማጆር ሹማ ከባለ አራት ኮከቡ ጀኔራል ከሰአረ መኮንን እስከ ተራ ወታደሮቿ ከርዕሰ መስተዳድር ዶክተር አምባቸው መኮንን እስከ ጠቅላይ አቃቤ ሕግ ምግባሩ ከበደ ከአማራ የሰላምና የደህንነት ኃላፊ ከብርጌዲየር ጀኔራል አሳምነው ጽጌ በጡረታ እስከተገለሉት ሌትናንት ጀኔራል ገዛኤ አበራን ለማፍራት ስንት ዘመን ጠበቀች? ስንት ሳወጣች ብቻ ለፖለቲካ ዛር ቆሌዋ የጀኔራሎቿን የዶክተሯን የህግ አዋቂዋን የካድሬ አደራጇን ወጣት ወታደሯንም ደም ጭዳ አደረገች። ምን ይሆን ምክንያቱ? በኪል ብሪታንያ ዩኒቨርሲቲ የህግ ረዳት ፕሮፌሰር ዶክተር አወል ቃሲም ትክክለኛውን ምክንያት የሚያውቁት ገዳይ አስገዳዎች ወይም መንግስት ነው ባይ ናቸው። እንደ ታዛቢ ግን ቀጠሉ። እንደ ማንኛውም ታዛቢ የምናያቸው በፖለቲካ ምህዳር ውስጥ የሚታዩ በጣም ጫፍ የረገጡ አመለካከቶች ነበሩ። በተለይም አሁን ከዚህ ድርጊት ጋር በተያያዘ የተጠረጠሩት ጀነራል ጀነራል አሳምነው ነው። በተለያየ ጊዜ ሲናገሯቸው የነበሩ ህጋዊነት የሚጎላቸው ብዙ ንግግሮች ነበሩ። ነገሮች ሄደው ወደዚህ ሊያመሩ እንደሚችሉ በተወሰነ ደረጃ ምልክት ነበረ። ክልሉ ውስጥ ለውጡ ለየት ባለ አቅጣጫ እንዲሄድ የሚፈልጉ አሉ። በተለይም ትንሽ ከረር ያለ የአማራ ብሔርተኝነትን የሚያራምዱ በሌላ መልኩ ደግሞ ከማዕከላዊ መንግስቱ ጋር በመቀናጀት ለውጡ ሁሉንም ባማከለ መልኩ መሄድ አለበት የሚሉ አሉ። በሁለቱ መካከል የተካረረ ከጊዜ ወደ ጊዜ በጣም እየሻከረ የመጣ ግንኙነት እንዳለ ይታወቃል። እንግዲህ ያ ግንኙነት ይመስለኛል ኤክስትሪም ወደሆነ አቅጣጫ የሄደው ከማዕከላዊ ጎንደር እስከ ሰሜን ሸዋ አጣዬ ከከሚሴ እስከ በኒሻንጉል ጉሙዝ ድንበር በየጊዜው አማራ መስተዳድርንና አጎራባቾቹን ሲያብጥ የነበረውን ግጭት፣ ግድያና ሁከት የክልሉ ይሁን የፌዴራሉ መንግስታት በቅጡ መቆጣጠር በእርግጥ አልቻሉም። ርዕሰ ከተማ ባህር ዳር ሳትቀር ከጭነት መኪና ሾፌር እስከ ተራ መንገደኛ ሲገደል፣ ሲዘረፍ፣ ሲሸማቀቅባት ከባጃጅ ሾፌሮች እስከ ፖሊሶች በዘራፊነት ሲሰማሩባት የፖሊስ ወይም የጸጥታ አስከባሪ ኃይል አዛዦች የጦር መሳሪያ ሲቸረችሩባት የአማራ ክልል ይሁን የፌዴራሉ መንግስታት ፖለቲከኞች በእርግጥ የት ነበሩ? ወይስ ለመጠፋፋት ይዶልቱ ነበር እምበል ይሆን? የፌዴራሉ ይሁን የአካባቢው የክልሉ መንግስት እንደ ታዛቢ ከሩቅ የምናያቸውን ምልክቶች እያየ አስቀድሞ ፈጣን እርምጃ አልወሰደም ማለት እንችላለን። ይሄ ነገር እዚህ ደረጃ ከመድረሱ በፊት በጣም እንችላለን በጣም እንግዲህ መንግስት ለተለያዩ ኢንቴሊጀንስ መረጃዎች ቅርበት ያለው አካል ነው። አንድ ነገር ላይ ከጸጥታ ጋር ከሰላም ጋር በተያያዙ የሚደረጉ ነገሮችን የሚሄዱ ነገሮችን ያውቃል ብለን እንገምታለን። የማወቅም ግዴታ ስላለበት በግለሰብ ደረጃም የሚያሰጉ የሚያሳስቡ መንግስት ሌላቸው የማይገቡ በቂ ምልክቶች ነበሩ። ስለዚህ መንግስት እርምጃ መውሰድ ባለመቅረቱ ይህ ችግር ሊፈጠር ችሏል ወይ? አው አብሶሉትሊ መፈንቅለ መንግስት የተባለውን ሴራ የመሩና ያቀነባበሩት የተባሉት ብሪጌዲየር ጀኔራል አሳምነው ጽጌ፣ ከዚህ ቀደምም መፈንቅለ መንግስት ለማድረግ አሲረው ነበር በሚል ወንጀል ለበርካታ ዓመታት ታስረው የተፈቱት ከአመት ከመንፈቅ በፊት ነበረ። ከአስር ዓመት ግድም በፊት እሳቸው የተወነጀሉበት የመፈንቅለ መንግሥት ሴራን በማክሸፉ ሂደትም ሆነ ከዚያ በኋላ በተቃጡ መፈንቅለ መንግስታት የጠፋ ሕይወት ስለመኖር አለመኖሩ በግልጽ እየተነገረ የለም እስካሁን። በዚህም ምክንያት ኢትዮጵያ በአንድ ጊዜ የበርካታ ባለሥልጣናት ሕይወት ሲጠፋባት፣ ከ1981ዱ መፈንቅለ መንግሥት ሙከራ ወዲህ የቅዳሜው የመጀመሪያው ነው። ግድያው ለኢትዮጵያም ታላቅ ተሃድሶ ለአፍሪካም አብነት ለአለም ዲሞክራሲያዊ ስርዓት ተስፋ ለተባለው ፖለቲካዊ ለውጧ ደግሞ ዶክተር አወል እንደሚሉት ትልቅ ችግር ፈጣሪ ነው አገሪቷ ላለችበት የችግግር ሂደት በጣም ትልቅ ችግር የሚፈጥር ነው አንዱ ዋናው ችግር ብዬን የሚወስደው ሰዎች በዚህ ደረጃ በሚገደሉበት ጊዜ አንደኛ የለውጥ አራማጆቹ ላይ ራሱ የሚፈጥረው ስሜት አለ። ምናልባት ግለሰቦች በዚህ አይነት መልኩ ልንጠቃ እንችላለን ብለው የሚያስቡ ከሆነ መንግስት ድሮ ሲያሳይ የነበረውን ትግስት፣ ይሄ ዲሞክራሲን ለመለማመድ ዲሞክራቲክ ኤክስፐሪመንት የምንለው በጣም ከመንግስት ትልቅ ትግስት የሚጠይቅ ሂደት ነው። መንግስት በጥሩ ሁኔታ የታገሰም ነበረ። ያንን ልናጣ ወደምንችልበት አቅጣጫ ሊወስደን ይችላል። ትናንትና እንደሰማ ነው አንዳንድ የክልል መስተዳድሮች ከአሁን በኋላ በዚህ ደረጃ መታገስ የለብንም፣ ነገሮች ላይ ጠንከር ብለን መስራት አለብን የሚል አቋም ያንጸባረቁበት ሁኔታ ነው ያለው። ስለዚህ ከዛ አንፃር አይ ቲንክ የዲሞክራሲ ሂደቱን ሊጎዳው እንደሚችል ምንም ጥያቄ የለውም። መንግስት እንደ መንግስት እንግዲህ ራሱን መጠበቅ መቻል አለበት። ራሱን የማይጠብቅ ከሆነና በተለያዩ አካላቶች የሚጠቃ ከሆነ ለሂደቱ የሚኖረው ቁርጠኝነት እንዳለ እንኳን ቢሆን አትሌትስ ካካሄድ አንጻር ሁኔታው ሊቀየር ይችላል። ሁኔታዎች በሚቀየሩበት ጊዜ ለአንድ ሰው ብቻ አይቀየሩም፣ ለተወሰኑ ግሩፖች ብቻ አይቀየሩም፣ ለሁሉም ነው የሚቀየሩት። ሙሉ በሙሉ ጥርጣሬ ወደሚሰፍንበት ሂደት እንሄዳለን። አምና አዲስ አበባ አደባባይ በወጣ ህዝብ መሀል ቦምብ ፈንድቶም ሰዎች ተገደሉ፣ ቆሰሉም፣ ተረበሹም። ጥቂት ቆይቶ የጠቅላይ ሚኒስትሩ ቤተ መንግስት በጦር ኃይል ባልደረቦች ተወረረ። ከዚያ በፊትና በኋላም ከሰሜን ጎንደር እስከ ጌዲኦ፣ ከበኒሻንጉል እስከ ጅጅጋም፣ ከወለጋ እስከ ቡራዩ በተደረጉ ግጭቶች በርካታ ህዝብ አልቋል። በሚሊዮን የሚቆጠር ተፈናቅሏል። ምናልባትም ከድሃይቱ ሀገር ጥሪት በቢሊዮን የሚቆጠር ሀብትና ንብረት ወድሟል። ለነበረው ችግር መፍትሄ ሳይበች ኢትዮጵያ እንደገና አንጋፋ የጦር ጀኔራሎቿን ፖለቲከኞቿንና ወታደሮቿን ደፋች፣ ሌሎችን ወህኒ ዶለች። እንደገና ዶክተር አወል አብዛኞቹ የህግ እና የጸጥታ አለመከበር ነጸብራቆች ናቸው። ህግና ጸጥታ ማስከበር ማለት በአንድ በኩል የህግ የበላይነትን ማስከበር ማለት ነው። ይህም ማለት የመንግስት ባለስልጣናት የሚያደርጉት ድርጊት የህገመንግስታዊ ስርዓቱን የሚጻረር የመንግስትን ፖሊሲ አቋም የሚጻረር መሆን መቻል የለበትም። አንድ ሀይል ክልሉ ውስጥ የሚያደርገው ድርጊት በአጠቃላይ ለሀገሪቷ የሰላምን ጸጥታ ችግር የሚፈጥር ከሆነ መንግስት እነዛን ችግሮች ዝም ብሎ ማየት አይደለበትም። በሌላ መልኩ በህዝቦች ላይ የሚደረጉ አንዳንድ ትንኮሳዎች፣ አንዳንድ ጥቃቶች መንግስት እየታገሰ ነው ማለት አይደለም። ግን መንግስት ከዚህ በተሻለ መልኩ ጠንክሮ እነዚህ ነገሮች ላይ ሊሰራ ይገባል። መንግስት ዲሞክራሲን ለማለማመድ በጣም መታገስ አለበት። እስካሁንም እየታገሰ ነው የሚለውን በጣም ወስዳለሁኝ። አስፈላጊም ነው። ነገር ግን ህግ አልበኝነቱ ከህግ ውጭ የሚደረጉት ድርጊቶች በመንግስት ተቋማትም ደረጃ ከመንግስት ውጭ ያሉ አንዳንድ አካላት የሚያደርጉት ድርጊት ሄዶ ሄዶ ሀገር ሰላምና ዲሞክራሲ የምንለውን በረጅም ጊዜ ስንታገልት የነበር ነው እሴትም በጭራሽ ልናጣ የምንችልበት ሁኔታ ሊፈጠር ይችላል። መብት ሊከበር የሚችለው የህግ የበላይነት ከተከበረ ብቻ ነው። ዲሞክራሲ፣ ሰብአዊ መብት ማክበር፣ የእኩልነት እነዚህ የምንጠይቃቸው ጥያቄዎች ሁሉ ሊከበሩ የሚችሉት ሰዎች በመንግስት ደረጃ የሚያሉ ከመንግስት ውጭ የሚያሉ ህግ ማክበር ሲችሉ ነው። ይሄ የማይሆን ከሆነ ትልቅ ችግር ያመጣል። እኔ ዋነኛው ብዬ የምወስደው መንግስት ትዕግስት ማድረግ ጥሩ ነው። ነገር ግን ምን አይነት ነገሮች ምንድን ነው መታገስ ያለብን፣ አንዳንድ ነገሮች ብንድታገሳቸው ኢምፕሊኬሽናቸው ምንድን ነው የሚለው ነገር ላይ አይ ቲንክ ጠንቀቅ ብሎ ማየት መቻል አለበት። አንዳንዴ ለወደፊት ሊከሰቱ የሚችሉ ችግሮችን አሁን ላይ ቆመው አትሊስት በሶስተኛ ደረጃ ሊገነዘብ የሚችልበትን ሁኔታዎች መፈተሽ ይኖርበታል። ሴናሪዮ ፕላኒንግ መኖር መቻል አለበት። እንደዛ ካልሆነ በስተቀር ዝም ብለን ስለለውጥ እያወራ እንደ ቤታችንም በዚ አይነት ሁኔታ ልንቀጥል ነው ማለት ነው። ነጋሽ መሐመድ ነኝ። እስኪ ቸርጊ አሰማ ነበል